You're with SBS Radio. Find more great stories in your language at sbs.com.au. ወደ <laughs> ዝርዝር ዜናዎቹ ከማለፋችን በፊት ረሰ ዜናዎቹን እናስቀድማለን ኒውዚላንድ በትራንስታዝማን ጉዞ ቅድ ተስማማች ኩዊንስላንድ እና ደቡብ አውስትሬልያ ተጨማሪ የኮሮና ቫይረስ ገደቦችን ለገናና አዲስ ዓመት አላሉ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ኒው ዚላንድ በ2021 ከአውስትሬልያ ጋር የትራንስታዝማን ጉዞ ለመቀጠል ተስማማች። በስምምነቱ መሰረት ጎብኚዎች ለሁለት ሳምንታት ወሸባ እንዲገቡ አይጠየቁም። የፌዴራል ጤና ጥበቃ ሚኒስትር ግሬግ ሃንት ከመርህ አኳያ ወደ መደበኛ ዓለም አቀፍ ጉዞ ደረጃ የማምራቱን ሁነት በመልካም ጎኑ መቀበላቸውን ገልጠዋል። አቶ ሃንት የትራንስ ታዝማን ስምምነትን ግብር ላይ ለማዋል በርካታ ሳምንታት እንደሚፈጅ ጠቁመው፣ በማከልም ስለ ፋይዳዎቹ ሲናገሩ ኒው ስ ይህ ለኒውዚላንዳውያንም ሆነ ለአውስትራሊያውያን ጓደኞቻቸውንና ቤተሰቦቻቸውን ለመጎብኘት በሰርጎች፣ ቀብሮች፣ ልደቶችና ንግዶች ላይ ያለ ወሸባ ለመገኘት እድሎችን ሰጪ ነው ብለዋል። ኒውዚላንድ ተመሳሳይ በሆነ መልኩ ከኮክ አይላንድስ ጋር ስምምነት ለማድረግ ወጥናለች። ኩንስላንድ እና ደቡብ አውስትሬልያ ከገናና የአዲስ ዓመት በዓላት ጋር ተያይዞ ጭማሪ የኮሮና ቫይረስ ገደቦችን አላሉ። የደቡብ አውስትሬልያ ነዋሪዎች እስከ ሐምሳ ሰዎች ያህል በቤታቸው ማስተናገድና መጠጥ ቤት ውስጥ ቆመው ለመጎንጨት የሚሹትን ማዘዝ ይችላሉ። ሰርጎች፣ የቀብር ሥነ ሥርዓቶችና የግል ፈቃድ ባላቸው ስብስቦች እስከ ሁለት መቶ ሰዎች በአንድ ላይ መታደም ይፈቀድላቸዋል። ለአካል ማጠንከሪያ ስፍራዎችና ሲኒማዎችም የመስተንግዶ ገደባቸው ከፍ ብሏል። ከዛሬ ሰኞ እኩለ ቀን ጀምሮም መጠጥ ቤቶች፣ ክለቦች የምሽት ክለቦችን ጨምሮ በሁሉም የኩዊንስላንድ ዝግጅት ማካሄጃዎች የዳንስ ወለሎች ክፍት ሆነዋል። ሰማንያ ስምንት ፐርሰንት ከእንግሊዝኛ ውጪ በተለያዩ ቋንቋዎች ለመጤዎች የሚወጡ የሥራ ማስታወቂያዎች ከመደበኛ ክፍያ በታች መሆኑን የኒው ሳውዝ ዌልስ ሠራተኞች ማኅበር ሪፖርት አስታወቀ። ሪፖርቱ 3 ሺ የሥራ ማስታወቂያዎችን የመረመረ ሲሆን በአውስትሬሊያ መጤ ሠራተኞች ላይ የደሞዝ ስርቆት መደረጉን ገልጧል። ዝቅተኛ የደሞዝ ክፍያ ማስታወቂያ ከሚወጣባቸው ውስጥም 91 ፐርሰንት የቪዬትናም፣ 88 ፐርሰንት የቻይናና ኮሪያ፣ 86 ፐርሰንት ኔፓል፣ 84 ፐርሰንት ፖርቹጋል 75 ፐርሰንት በስፓኒሽ ቋንቋዎች መሆናቸውን ሪፖርቱ ይፋ አድርጓል። የኒው ሳውዝ ዌልስ ሠራተኞች ማኅበር ለሥራ ማስታወቂያዎች ሕጋዊ መስፈርቶች ሊኖሩ እንደሚገባና የፌዴራል መንግሥቱም ለመጤ ሠራተኞች የመብት ጥበቃ እንዲያደርግ ጥሪ አስተላልፏል። በደቡብ ምስራቅ ኩይንስላንድና ሰሜናዊ ኒው ሳውዝ ዌልስ የባህር ዳርቻ ብርቱ ንፋስና ከባድ ዝናብ እንደሚጥል ይጠበቃል። ብርቱ ኃይል ያለው ንፋስና ከባድ ዝናብ ዝነኛ የሆነው የኒው ሳውዝ ዌልስ የቱሪስት መዳረሻ ባሮን ቤይ ላይ ብርቱ ጉዳትን አደርሷል። የኒው ሳውዝ ዌልስ የውሃ ቀዘፋ ሕይወት አዳኝ ቡድን አባል የሆነው ስቲቨን ፒርስ የባህር ዳርቻው መሸረፍ ቀደም ሲል የነበረውን መልካም ምድር እንደለወጠ ገልጦ ወደ ባህር ዳርቻው የሚሄዱ ሰዎች ከቢጫና ቀይ ባንዲራዎች ውጪ እንዳይቀዝፉ አሳስቧል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 75 የአሜሪካ ሳንቲም ይሸርፋል። አንድ የአውስትሬሊያ ዶላር 28 ኢትዮጵያ ብር ከ75 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ፀሐይማ ይሆናል። ዝቅተኛ 12፣ ከፍተኛ 29። አድላይድ ለካፋ ይችላል። ዝቅተኛ 21፣ ከፍተኛ 29። ሜልበርን ወበቃማና ፀሐይማ ይሆናል። ዝቅተኛ 21፣ ከፍተኛ 32። ሆባርት ብራ ይሆናል። ዝቅተኛ 16 ከፍተኛ 28። ካምብራ ለካፋ ይችላል። ዝቅተኛ 13 ከፍተኛ 28። ሲድኒ ያካፋል። ዝቅተኛ 20 ከፍተኛ 27። ብሪስበን ያካፋል። ዝቅተኛ 23 ከፍተኛ 28። ዳርዊን ያካፋል። ዝቅተኛ 25 ከፍተኛ 32። አዲስ አበባ ፀሐያማ ይሆናል። ዝቅተኛ 7 ከፍተኛ 24። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ኒውዚላንድ በትራንስታዝማን ጉዞ ወቅት ተስማማች፣ ኩዊንስላንድና ደቡብ አውስትሬሊያ ተጨማሪ የኮሮና ቫይረስ ገደቦችን ለገናና አዲስ ዓመት አላሉ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your